የዲደብልዩ ዜና በመጀመሪያም ዋና ዋና ዜና። በጋምቤላ ክልል ከአራቱ ዞኖች ለ138 የህግ ታራሚዎች ይቅርታ ማድረጉን የጋምቤላ ክልል ፍትህ ቢሮ አስታወቀ። ሳውዲ አረቢያ በተያዘው የጎርጎሮሳውያኑ 2024 7 ኢትዮጵያውያን፣ 3 ሱዳናውያንና አንድ ኤርትራዊን ጨምሮ ከ100 በላይ የውጭ ሀገራት ዜጎች በሞት መቅጣቷን የፈረንሳይ ዜና አገልግሎት ዘገበ። ሂዝቦላህ ቃል አቀባዩ ሙሐመድ አፊፍ በእስራኤል የአየር ጥቃት መገደላቸውን አስታወቀ። ሩሲያ በ120 ሚሳይሎችና 90 ሰው አልባ አውሮፕላኖች በዩክሬን የኃይል መሠረተ ልማቶች ላይ ከባድ የአየር ድብደባ ፈጸመች። በተለያዩ የዩክሬን ግዛቶች ዛሬ እሁድ በተፈጸመው ድብደባ 8 ሰዎች ተገለዋል። የጀርመን መርሃዊ መንግስት ኦላፍ ሾልስ ባለፈው አርብ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ያደረጉት የስልክ ንግግር ሀገራቸው በዩክሬን በመካሄድ ላይ በሚገኘው ጦርነት በምትከተለው አቋም ላይ የተደረገ ለውጥ ተደርጎ ሊቆጠር እንደማይገባ ገለጹ። የቻይናው ፕሬዝደንት ሺጂንፒንግ ከአሜሪካው ተመራጭ ፕሬዝደንት ዶናልድ ትራምፕ ጋር ለመስራት ቃል ገቡ። ዜናው በዝርዝር በጋምቤላ ክልል ከአራት ዞኖች ለ138 የሕግ ታራሚዎች ይቅርታ ማድረጉን የጋምቤላ ክልል ፍትህ ቢሮ አስታወቀ። በተለያዩ ወንጀሎች ጥፋተኛ ተብለው በማረሚያ ቤት የነበሩት እስረኞች በርዕሰ መስተዳድር አለሚቱ ኡሞድ ፊርማ ከማረሚያ ቤት በይቅርታ እንዲወጡ መደረጉን የጋምቤላ ክልል የፍትህ ቢሮ ኃላፊ ዶል ኡኩሪ ለዶቸቨለ ተናግረዋል። ኃላፊው እንዳሉት ከጋምቤላ ክልል 69፣ ከማጃንግ ዞን 38፣ ከኑዌር ዞን 18፣ እንደዚሁም ከአኙዋ ዞን 13 ተቃዋሚዎች በይቅርታ ከእስር ተለቀዋል። ይቅርታው ግን በሽብር በአስገድዶ መድፈር መድፈርና በሙስና የተፈረደባቸውን አያካትትም። እሱ እንግዲህ የለቀቅናቸውን አጠቃላይ ወንጀል የሰሩ እና የሚቀረው አንድ ስዳ ሲሆን ነው የለቀቅናቸው እና ጸባዩ መልካም መሆኑን ማርያም ቤት ካመነበት። ሽብር ወንጀል ዛ አይገባም፣ እዛ ውስጥ አይገባም። የአስገድዶ መደፈር እዛ ውስጥ አይገባም። የከባድ ሙስናም እዛ ውስጥ አይገባም። ስራ ስምንት ነው። በኑዌር ዞን መጃንግ ዞን አኛዋ ዞን እና ጋምቤላ ከተማ በጋምቤላ ክልል ይቅርታ እንዲደረግላቸው የጠየቁት 455 አራሚዎች ቢሆኑም መስፈርቱን አሟልተው የተፈቱት 138 ብቻ መሆናቸውን የክልሉ የፍትህ ቢሮ ኃላፊ አቶ ዶል ኡኩሪ አስረድተዋል። ሳውዲ አረቢያ በተያዘው የጎርጎሮሳውያኑ 2024 ሰባት ኢትዮጵያውያን፣ ሶስት ሱዳናውያንና አንድ ኤርትራዊን ጨምሮ ከ100 በላይ የውጭ ሀገራት ዜጎች በሞት መቅጣቷን የፈረንሳይ ዜና አገልግሎት ዘገበ። በሀገሪቱ ደቡብ ምዕራብ ክፍል በምትገኘው ናጅራን የተባለች ግዛት አደንዛዥ እጽ ወደ ሳውዲ አረቢያ በማስገባት የተከሰሰ የመናዊ ትላንት ቅዳሜ በሞት መቀጣቱን የሀገሪቱ ብሔራዊ የዜና ወኪል ዘግቧል። የብሔራዊው ዜና ወኪል ዘገባዎች ላይ በመመስረት በተደረገ ቆጠራ በዕለተ ቅዳሜ የተፈጸመው የሞት ቅጣት ሊገባደድ አንድ ወር ገደማ ብቻ በቀረው የጎርጎሮሳውያኑ 2024 በሳውዲ አረቢያ በሞት የተቀጡ የውጭ ሀገራት ዜጎችን ቁጥር 101 አድርሶታል። በፈረንሳይ የዜና አገልግሎት መረጃ መሰረት በ2023 በሳውዲ አረቢያ 34 የውጭ ሀገራት ዜጎች በሞት ተቀጥተዋል። በ2022ም ቁጥሩ ተመሳሳይ ነበር። የዘንድሮው ካለፉት ሁለት ዓመታት ጋር ሲነጻጸር በሶስት እጥፍ ገደማ የላቀ ነው። መቀመጫውን በጀርመን ዋና ከተማ በርሊን ያደረገው የአውሮፓ ሳውዲ የሰብአዊ መብቶች ድርጅት እንደሚለው የዘንድሮ የሞት ፍርድ ክብረ ወሰን የሰበረ ነው። የድርጅቱ የሕግ ዳይሬክተር ጣሃ አልሃጂ ይህ በውጭ ሀገራት ዜጎች ላይ የተላለፈ ከፍተኛው የሞት ቅጣት ነው፣ ሳውዲ አረቢያ በአንድ ዓመት 100 የውጭ ዜጎችን በሞት ቀጥታ አታውቅም ብለዋል። በፈረንሳይ ዜና አገልግሎት ዘገባ መሰረት ዘንድሮ ሳውዲ አረቢያ ሰባት ኢትዮጵያውያንን በሞት ቀጥታለች። ከኢትዮጵያውያኑ በተጨማሪ 21 የፓኪስታን፣ 20 የየመን አስራ አራት የሶሪያ ዐስር የናይጄሪያ ዘጠኝ የግብፅ ስምንት የዮርዳኖስ ዜጎች በሞት ተቀጥተዋል። ከሱዳን ከህንድና ከአፍጋኒስታን ከእያንዳንዳቸው ሶስት ከኤርትራና ከፊሊፒንስ አንድ በሞት ከተቀጡት መካከል ናቸው። በውጭ ዜጎች ላይ ተግባራዊ የሚሆነው የሞቅጣት በዓመቱ የጨመረው ከአደንዛዥ ዕጽ ጋር በተያያዙ ወንጀሎች ምክንያት እንደሆነ የፈረንሳይ ዜና አገልግሎት ዘገባ ይጠቁማል። በዓመቱ ከአደንዛዥ ዕጽ ጋር በተያያዙ ወንጀሎች ምክንያት 92 ሰዎች በሞት የተቀጡ ሲሆን 69 ውጭ ሀገራት ዜጎች ናቸው። በ2024 በሳውዲ አረቢያ በሞት የተቀጡ ሰዎች ቁጥር እስከ ዛሬ ድረስ 274 መድረሱን የፈረንሳይ ዜና አገልግሎት ዘገባ ያሳያል። ሂዝቦላህ ቃል አቀባዩ መሐመድ አፊፍ በእስራኤል የአየር ጥቃት መገደላቸውን አስታወቀ። አንድ ስማቸው እንዳይገለጽ የፈለጉ የሂዝቦላህ ባለስልጣን ሞሐመድ አፊፍ በቤሩት ከተማ ራስ አልናባ በተባለ አካባቢ በሚገኝ መኖሪያ ቤት ላይ እስራኤል በፈጸመችው የአየር ጥቃት መገደላቸውን እንደተናገሩ አሶሽትድ ፕረስ ዘግቧል። የመኖሪያ ቤቱ የሶሪያው ባዝ ፓርቲ የሊባኖስ ቅርንጫፍ እንደ ጽህፈት ቤት የሚጠቀምበት ነበር። አፊፍ ከመስከረም ወዲህ እስራኤል በፈጸመቻቸው ድብደባዎች ከተገደሉ የሂዝቦላህ ባለስልጣናት አንዱ ሆነዋል። እስራኤል በደቡባዊ ሊባኖስ በሚገኝ ሰፈር ላይ በፈጸመችው ሌላ ጥቃት አንድ ወታደር ሲገደል ሶስት መጎዳታቸውን ሬውተርስ ዘግቧል። በዚያው በሊባኖስ የሚገኘው የተባበሩት መንግሥታት ሰላም አስከባሪ ኃይል በበኩሉ ትላንት ቅዳሜ አርባ ጊዜ ጥይት እንደተተኮሰበት አስታውቋል። ሰላም አስከባሪው እንዳለው ተኩስ የከፈተው ከመንግስት ውጭ ያለ ኃይል ሳይሆን አይቀርም። ይህ ዶይቸ ቬለ ነው። ሩሲያ በ120 ሚሳይሎችና ዘጠና ሰው አልባ አውሮፕላኖች በዩክሬን የኃይል መሠረተ ልማቶች ላይ ከባድ የአየር ድብደባ ፈጸመች። በተለያዩ የዩክሬን ግዛቶች ዛሬ እሁድ ማለዳ በተፈጸመው ድብደባ ስምንት ሰዎች ተገለዋል። የዩክሬን ባለሥልጣናት የዛሬውን የሩሲያ ድብደባ ጦርነቱ ከተጀመረ ወዲህ ከተፈጸሙት ከፍተኛ የአየር ጥቃቶች አንዱ ብለውታል። የሩሲያ መከላከያ ሚኒስቴር ጥቃቶቹ የዩክሬን መከላከያ ኢንዱስትሪንና ወታደራዊ ተቋማትን በሚደግፉ መሰረተ ልማቶች ላይ ያነጣጠረ እንደሆን አስታውቋል። በጥቃቱ በማይኮላይቭና ኦዴሳ ግዛቶች እንደዚሁም በሊቪቭ ከተማ ሰላማዊ ሰዎች መገደላቸውን የየአካባቢዎቹ ባለስልጣናት ገልጸዋል። ፕሬዚደንት ቮሎዶሚር ዜሌንስኪ ሽብርተኛ ባሏት ሩሲያ ወደ ዩክሬን ከተወነጨፉ 210 ሚሳይሎችና ሰው አልባ አውሮፕላኖች መካከል 140 ተመተው መውደቃቸውን ገልጸዋል። በዩክሬን የኃይል ማስተላለፊያዎች ላይ ያነጣጠረውና በሁሉም የዩክሬን ግዛቶች የተፈጸመው ጥቃት ፕሬዚደንቱ እጅግ ኃይለኛ ብለውታል። ሩሲያ እንደዚህ ኃይለኛ ጥቃት በሚሳይሎችና በሰው አልባ አውሮፕላኖች የፈጸመችው ባለፈው ሐምሌ ወር ነበር። ሩሲያ በዩክሬን ላይ ኃይለኛ ድብደባ የፈጸመችው ፕሬዚደንት ቮሎዶሚር ዜሌንስኪ ጦርነቱን በጎርጎሮሳዊ 2025 እንዲያበቃ ምኞታቸውን በገለጹ በማግስቱ ነው። ዩክሬን ከሩሲያ በምትዋሰንበት የቤልጎሮድ ግዛት ላይ በፈጸመችው ጥቃት አንድ ሰው መገደሉን የግዛቲቱ አስተዳዳሪ ቪያቼስላቭ ግላድኮቭ ተናግረዋል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ ማንም ቭላድሚር ፑቲንን በስልክ ጥሪ ያቆማቸውም? ሲሉ በገደምዳሜ የጀርመን መራሄ መንግስት ኦላፍ ሾልስን ተችተዋል። የጀርመን መራሄ መንግስት ኦላፍ ሾልስ ባለፈው አርብ ከሩሲያው ፕሬዝደንት ቭላድሚር ፑቲን ጋር ያደረጉት የስልክ ንግግር ሀገራቸው በዩክሬን በመካሄድ ላይ በሚገኘው ጦርነት በምትከተለው አቋም ላይ የተደረገ ለውጥ ተደርጎ ሊቆጠር እንደማይገባ ገለጹ። የሾልስና የፑቲን ለአንድ ሰዓት የዘለቀ የስልክ ንግግር ከሁለት ዓመታት በኋላ ለመጀመሪያ ጊዜ የተደረገ ነው። ሾልስ ለፑቲን የደወሉት ከሩሲያ ጋር ዲፕሎማሲያዊ ግንኙነት ሊጀመር ይገባል የሚል አቋም ካላቸው የግራና ቀኝ ዘመን ፓርቲዎች ኃይለኛ ፉክክር የሚያደርጉ በት የጀርመን አስቸኳይ ምርጫ ከሶስት ወራት በኋላ ሊካሄድ በታቀደበት ወቅት ነው። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪን ጨምሮ ተቺዎች የስልክ ንግግሩ ለሀገር ውስጥ የፖለቲካ ጥቅም ሲባል የተደረገና የምዕራቡን ትብብር የጣሰ ነው የሚል አቋም አላቸው። ሾልስ ግን ፑቲን ከጀርመን አውሮፓና፣ ከሌሎች የዓለም ክፍሎች ድጋፍ እንደማያገኙ መንገር ጠቃሚ ነበር ሲሉ ውሳኔያቸውን ተከላክለዋል። ጥልቅ ውይይት ማድረጋቸውን ለጋዜጠኞች የተናገሩት ሾልስ የሩሲያ ፕሬዚደንት ስለ ጦርነቱ ያላቸው አመለካከት ተቀየረው በትንሹ እንደሆነ እውቅና እንዲሰጥ አስተዋጽኦ አድርጓል። ይህ በጎ ዜና አይደለም ሲሉ ተደምጠዋል። ሾልስ እንዳሉት ጦርነቱ የሚቆመው የሩሲያ ፕሬዝደንት ከኢምፔሪያሊዝም ምኞታቸው ሲወጡ ብቻ ነው። መራሄ መንግስቱ ከዩክሬን ጀርባ ምንም አይነት ውሳኔ አይተላለፍም ሲሉ ለቡድን ሀያ ሀገራት የመሪዎቹ ስብሰባ ወደ ብራዚል ከማቅናታቸው በፊት በበርሊን አውሮፕላን ማረፊያ ለጋዜጠኞች ተናግረዋል። የቻይናው ፕሬዝደንት ሺጂንፒንግ ከአሜሪካው ተመራጭ ፕሬዝደንት ዶናልድ ትራምፕ ጋር ለመስራት ቃል ገቡ። የቻይናው መሪ በመጪው ጥር ከሚሰናበቱት የአሜሪካው ፕሬዚደንት ጆ ባይደን ጋር ትላንት ቅዳሜ የመጨረሻ ውይይታቸውን አድርገዋል። በፔሩ ዋና ከተማ ሊማ በመካሄድ ላይ በሚገኘው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ጎን ለጎን የተገናኙት ሁለቱ መሪዎች አሜሪካና ቻይና በማይግባቡባቸው ጉዳዮች ላይ መነጋገራቸውን ሬውተርስ ዘግቧል። ንግድ፣ ታይዋን፣ የደቡብ ቻይና ባህር ፍጥጫና ሩሲያ ሺና ባይደን ለሁለት ሰዓታት በዘለቀ ውይይታቸው ያተኮሩባቸው ጉዳዮች ናቸው። ቻይና ከአሜሪካ ጋር የተረጋጋ ጤናማና ዘላቂ ግንኙነት እንዲኖራት የያዘችው ዓላማ ከዶናልድ ትራምፕ ምርጫን በኋላ እንደማይለወጥ ሺ ገልጸዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹም በድጋሚ፤ በጋምቤላ ክልል ከአራት ዞኖች ለ138 የሕግ ታራሚዎች ይቅርታ ማድረጉን የጋምቤላ ክልል ፍትህ ቢሮ አስታወቀ። ሳውዲ አረቢያ በተያዘው የጎርጎሮሳውያኑ 2024 7 ኢትዮጵያውያን፣ ሶስት ሱዳናውያንና አንድ ኤርትራዊን ጨምሮ ከ100 በላይ የውጭ ሀገራት ዜጎች በሞት መቅጣቷን የፈረንሳይ ዜና አገልግሎት ዘገበ። ሂዝቦላህ ቃል አቀባዩ መሐመድ አፊፍ በእስራኤል የአየር ጥቃት መገደላቸውን አስታወቀ። ዜናው በዚሁ አበቃ። ጠናይስትልኝ።